በምስራቅ ወለጋ ነቀምቴ ከተማ ውስጥ የሚገኘው የወለጋ ዩኒቨርሲቲ ሰራተኞች ከወራት በፊት በማህበራዊ ሚዲያ ተፈናቃዮችን ለማገዝ የገንዘብ ማሰባሰብ ዘመቻ መጀመራቸውን ይናገራሉ። በወለጋ ዩኒቨርሲቲ የሴቶች ህጻናትና ወጣቶች ጉዳይ ኃላፊ ዶክተር አሊማ ጅብሪል ከድጋፍ አሰባሳቢዎቹ መካከል አንዱ ሲሆኑ በማህበራዊ ሚዲያ በመታገዝ ባደረጉት ገንዘብ የማሰባሰብ ዘመቻም ከሁለት ሚሊዮን ብር በላይ መሰብሰባቸውን ገልጸዋል። ከአካባቢው ማህበረሰብ እና በውጭ ሀገር የሚኖሩ ዜጎችም ለተፈናቀሉ ዜጎች የሚውል የተለያዩ ድጋፎች በየወረዳው ማድረሳቸውን እንደዚሁ ጠቁመዋል። አራት ሆነን ነበረ የቻሪቲ ኮሚቴ ብለን፣ ፌስቡክ ላይ ማህበራዊ ሚዲያ ላይ አንድ ከፍተን ብር ማሰባሰብ ጀመርን ማለት ነው እንግዲህ ያው ብዙ ሰዎች በጣም ረድተውናል ከሀገር ውስጥም ከሀገር ውጭም ማለት ነው። በአጠቃላይ ህብረተሰብ ብቻ የተሰበሰበ አይደለም። ወለጋ ዩኒቨርሲቲ የተወሰነ ረድተውናል። ወደ ሁለት ሚሊዮን አርባ ዘጠኝ ሺህ ነው በአጠቃላይ አንድ ሚሊዮን የወለጋ ብር የወለጋ ዩኒቨርሲቲ ሲጨመር ወደ ሶስት ሚሊዮን አርባ ዘጠኝ ሺህ ብር አካባቢ ነበር የተሰበሰበው። ጤፍ አንድ መቶ ኩንታል በቆሎ ሁለት መቶ ኩንታል ለኪረሙና አካባቢው ህዝብ ተገዝቶ ወደ ሶስት መቶ ኩንታል ተስራጅተዋል። ለግዳ ደግሞ ሶስት መቶ ኩንታል μη κυβικά πέφερνα από κολόνα ዱቄት እና ዘይት ተገዝቶ ተሰራጭቷል ማለት ነው። ፍራሽ መቶ ሀምሳ ብርድ ልብስ ወደ አምስት መቶ የሚሆን እና ዘይት ደግሞ የባለ ሶስት ሊትር ባለ አምስት ሊትር ባለ ሀያ ሊትር አለው አጠቃላይ ወደ ሰባት ሺ ሶስት መቶ የሚጠጋ ሊትር እና ጨው ደግሞ አምስት ኩንታል አካባቢ። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ በበኩላቸው የዩኒቨርሲቲው ማህበረሰብ አገልግሎት ስራን በማጎልበት ከቅርብ ጊዜ ወዲህ በተለይም በምስራቅ ወለጋ ዞን የተለያዩ ወረዳዎች እና የተወሰኑ የሆሮ ጉድሮ ለጋዞን ወረዳዎች የሚገኙ የተፈናቀሉ ዜጎችን ድጋፍ ለማድረስ ዩኒቨርሲቲው ድጋፍ በማሰባሰብ ላይ እንደሚገኝ ገልጸዋል። በጊዳ አያና ወረዳና ኪራሙ የተባሉ ወረዳዎች ውስጥ ለሚገኙ ተፈናቃዮች የሚውል የአንድ ሚሊዮን ብር ድጋፍ ማድረጉንም አመልክተዋል። ከዚህ ቀደም በመንገድ መዘጋት ምክንያት ለረጅም ጊዜያት ድጋፍ ለማድረስ ተቸግረው እንደነበረም አክለዋል። እንቅስቃሴ እንዲደረግ ተደርጎ በዛውም ቀላል የማይባል ገንዘብ ወደ ሁለት ሚሊዮን አካባቢ ነው ኮሚቴውም ያገኘው ከዛ። ያ ደግሞ በቂ ስላልሆነ እኛ ደግሞ እንደ ዩኒቨርሲቲ ተጨማሪ አንድ ሚሊዮን ብር ከዩኒቨርሲቲ በዚህ እርዳታ እንዲሆን አንድ ሚሊዮን ብር ጨምረንበት ወደ ሶስት ሚሊዮን ብር በሚሆን ገንዘብ ነው ሳኩሶች ተገዝቶ ያው ዩኒቨርሲቲው በተቻለ ሁሉ ድጋፍ አድርጎ እዛ እንዲደርስ ከአካባቢው መስተዳድር ጋርም እርዳት ወደዛው እንዲጓጓዝ ተደርጎ አሁን በመከፋፈል ላይ ይገኛል ማለት ነው። እንግዲህ ይሄ አሁን የመጀመሪያው ሳይሆን ከዛ ቀደም ብሎ ወደዚህ ወደ ስሬ አካባቢ ከዚህ ከጉቶ ጉዳ የሚባል አካባቢ ወጥቶ ወደ ስሬ አካባቢ ተቀለው የነበሩትም እንደዚ ተመሳሳይ ድጋፍ እንዲደረግላቸው ተደርጓል። በምስራቅ ወለጋ ዞን አራት በሚደርሱ ወረዳዎች በነበሩት አለመረጋጋቶች በርካታ ዜጎች ተፈናቅለው በየወረዳ ከተማ ተጠልሎ እንደሚገኙ የአካባቢው ነዋሪዎች ተናግረዋል። በጊዳ አያና ና ኪራሙ ወረዳዎች በመጀመ የመጀመሪያ ዙር ድጋፍ እንደደረሳቸው ነዋሪዎች የገለጹ ሲሆን የሚቀርቡ ድጋፎች በቂ አለመሆናቸውንም አክለዋል። ደርሷል። እንደ ስንዴ ነገሮች፣ ቁሳቁስ ነገር የመጠቀሚያ እዚህ ያለ አሁን አብዛኛው ሕዝብ በቃ ለአስቸኳይ የሚፈልገው ነገር ነው። ይሄን ነገር በዋናነት የመንገድ የማስከፈት ስራ ቢከፈት እኒህ ነገሮች ለተረጅ አስቸኳይ ይደርሱ ነበረ። አሁን መንግስት ሕዝብ ላይ ትኩረት ቢያስ ኃይሉም በቂ አይደለም ነው። አሁን ይሄ ከጉሬ ማነ ከአባይ እስከ ነቀም ያለው መንገድ ኃይሉ በቂ አይደለም። በምስራቅ ወለጋ የተለያዩ ወረዳዎች ውስጥ ተፈናቅለው በተለያዩ መጠለያ ጣቢያ ውስጥ የሚገኙ ዜጎችን እርዳታ ለማዳረስ እየሰሩ እንደሚገኙ የዞኑ ዋና አስተዳዳሪ አቶ አለማየሁ ተስፋ ባለፈው ሳምንት ማክሰኞ በሰጡን ማብራሪያ ጠቁመዋል። በዞኑ ጉቴ ግዳ በሚባል ወረዳም ከ30 ሺህ በላይ ተፈናቃዮች እንዳሉም ገልጸዋል። ለዲ ደብሊው ዘገባ ነጋሳ ደሳለኝ ከአሶሳ